ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። በዛሬው ምሽት ዝግጅታችንን እናስተዋውቃችሁ። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ናቸው፣ ይዘናቸዋል። በሌላው የምሽቱ ዝግጅታችን የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ አባላት ምርጫን የተመለከተ አስተያየት ይዘናል። ከጠበቅ ነው በላይ ነው። ዲሞክራቲክ ነው። በጣም አስተዋይ ህዝብ ተካፋይ ነበረ። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪሼት አድርጎ የሚጠላውን ደግሞ በካርዱን በንብጹ ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረውና የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተባለ ግብረሰናይ ሰናይ ድርጅት የተመለከተም ዘገባ አለን። ህጻናቶቹ ካንሰር ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህጻን ላይ በጣም ኮመን ነው። ያው ሊኪሚያ የደም ካንሰር እና የአጥንት ካንሰር ህጻናቶች ላይ የበለጠ ኮመን ነው፣ ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር። የአስላን ፕሮጀክት የቦርድ አባል ዶክተር መስከረም አስረሳሀይ ናቸው ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁም ከአድማስ ተሻገሩ። ቪኦኤ ወደ መጀመሪያው ዘገባችን ነው የምናልፈው። የብሔራዊ አደጋ ስጋት አመራር ኮሚሽን በግጭት ምክንያት የተፈናቀሉ ሰዎችን ሙሉ ለሙሉ ወደ ቀያቸው የመመለስ ስራ እየተሰራ መሆኑን ገለጸ። አብዛኛዎቹ ወደ ቀያቸው መመለሳቸውንም አስታውቋል። በተፈጥሮ አደጋ ድርቅ ምክንያት የሚረዱ ዜጎችም 7.8 ሚሊዮን እንደሆኑ ጥቆማ ሰጥቷል። የቤንሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም አስታውቋል። ጽዮን ግርማ የኮሚሽኑን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት በቤንሻንጉል ጉሙዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙኃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከስምንት ሚሊየን በላይ ዜጎች ጉዳት የደረሰባቸው መሆኑንና እነርሱን ለመደገፍ ደግሞ ከስድስት ሚሊየን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። ስምንት ሚሊየን ተጎጂ የት አካባቢ እንደሆነም እንዲ ያብራሩ ጠይቂያቸው ነበር። በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽኝ በጣም የገነነ ቁጥር ነው። በምዕራብ ጉጂ አንድ መቶ ሰማኒያ ስምንት ሺ ሰባት መቶ አርባ ሰባት እንዲሁም በጌዴኦ ዞን ስምንት መቶ ስልሳ ሺ ሀምሳ ስድስት ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የህዝብ ለህዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዛም በደረሰ ግጭት ሀምሳ ሁለት ሺ የሚጠጉ ወገኖች በጅጅጋ፣ እንዲሁም በባቢሌና ጭናግሰን ሰላሳ ሶስት ሺ በቀብሪ ዳሀር አንድ ሺ የሚሆኑቱ ናቸው በቁጥር ደረጃ። ከዚያም በኋላ ባለው በተፈጠረው ሌላ ግጭት ከቡራዩም ቢሆን ከአስር ሺህ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩት ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው አስራ ስድስት ሺ ሰማኒያ ሁለት እማባወራዎች ወይም ደግሞ ዘጠና አንድ ሺ ሶስት መቶ አርባ ስምንት ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋና በምዕራብ ወለጋ ዞን ውስጥ በሚገኙ አስር ወረዳዎች ውስጥ የሚገኙና የተጠለሉ ናቸው። ታዲያ ስምንት ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ? ስምንት ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታኅሣሥ ድረስ የሚረዱ ሰባት ነጥብ ስምንት ሚሊዮን ወገኖች አሉ እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ ሰባት ነጥብ ስምንት ሚሊየን ህዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው። አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበው እና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም አንድ ነጥብ አራት ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን እና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው በሀገር ውስጥ? ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺ ሶስት መቶ አርባ ስምንት ናቸው። ሌላው ቅን ቅድም እንደ ገለጽኩልሽ በጌዴኦና በምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ደሃር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላምና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባ ገዳዎች፣ እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ህዝብ ዘጠና አንድ ሺህ ሶስት መቶ አርባ ስምንት ነው። እነዚህ ቅድም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን አስር ወረዳዎች ላይ ተጠልለው የሚገኙ ናቸው። አቶ ደበበ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጅጅጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች ከቤንሻንጉል ጉምዞ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር። ከየመጠለያ ጣቢያዎቹ እነሱስ፣ ይሄ በመጠለያ ጣቢያ እኮ ያሉ አሉ፣ ቀደም ሲል የተፈናቀሉቱ አሁንም ድጋፍ እየተደረገላቸው ያሉ አሉ፣ ማለት ያልተመለሱ። ከዚያ ውጭ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዴኦና ምዕራብ ጉጂ እንዲሁም በቡራዩ ያሉትም እዚህ በአዲስ አበባ በአስራ ስድስት ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠልለው የነበሩቱ ተመልሰዋል። በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የሕዝብ ለሕዝብ ግንኙነት አንዱ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉቱ በየጣቢያው ያሉ አሉ። በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምልገልጽልሽ። ስድስት ቢሊየን ብር ያስፈልጋል ተጎጂዎች የሚልም አንብቤ ያለሁኝ እና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው? ይሄ ስድስት ቢሊየን ብር እኔ ያልኩት የለም፣ ለማንም አልነገ ይህን ያልኩት የለም። የምገልጽልሽ ነገር ከዚያ ውጭ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ጥናት ነው እንግዲህ በኢትዮጵያ በዓመት ሁለት ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ። ያን ውጤት መሰረት በማድረግ የሚታቀድ እቅድ አለ። ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከዘጠና አንድ ሺህ በላይ የቤንሻንጉል ጉምዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጭ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሀዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ አዴፓ ድርጅታዊ ጉባኤ ላይ የተገኘው የማዕከላዊ ኮሚቴ አባላት ምርጫ ፍጹም ዲሞክራሲያዊ እንደነበር በድምጽና ያለ ድምጽ የተሳታፊ ጉባኤተኞች ገለጹ። ተመራጭ የኮሚቴ አባላትም ወደፊት ሊገጥማቸው የሚችለውን ጥሩና መጥፎ አጋጣሚዎችን አስተያየት ሰጪዎቹ ሰንዝረዋል። አስቴር ምስጋናው ዝርዝሩን ይዛለች። ኮሎኔል ደመቀ ዘውዴ የወልቃይት ማንነት አጠያቂ ኮሚቴ ሰብሳቢ ናቸው። በአስራ ሁለተኛው የአማራ ዲሞክራሲያዊ ፓርቲ ጉባኤ ላይ ተሳታፊ ነበሩ። መድረኩ እንዴት ነበር አልኳቸው። መድረኩ በጣም እጅግ ከጠበቅነው በላይ ነው። ስለች ዲሞክራቲክ ነው። ሰውን በጣም አስተዋይ ህዝብ ተካፋይ ነበረ። የሚያቀርበው ሀሳብም ከስሜት ነጻ የሆነ በጣም ከጠባብነት ነጻ የሆነ አማራዊ የሆነ አስተሳሰብ ያለው በዚህ ክልል የምኖረው ህዝብ መብት የሚያረጋግጥ አመለካከት፣ ሀሳቦች ሲራመዱ ነበሩ እና መጨረሻውም የተሻለ ነገር ውጤትም አይተናል። እጅግ የተሻለ አቅም ያላቸው ናቸው ብዬ ነው አስበው። ለምን ከምሁራኖች አሉ፣ ከወጣቶች አሉ ሴቶች አሉ ከነበሩ ማዕከላዊ ኮሚቴ ነባሮችም ያካተተ ነው እና እነዚህ ደግሞ ብቻ ጾታዊና እድሜን ብቻ ሳይሆን ብቃት ማዕከል አድርጎ ያካተተ ነው። የተሻለ ውጤት ይኖረዋል፣ ስራ መስራት ይችላሉ ነው። ሌላው አስተያየት የሰጡት የኢህአዴግ ስራ አስፈጻሚ አባል ሆነው የተመረጡት ዶክተር አምባቸው መኮንን ናቸው። ድርጅቱ ፍጹም ለውጥ በሚፈልጉ ኃይሎች እየተሞላ መጥቷል። መድረኩም እንዳያችሁት የሚወደውን አፕሪት አድርጎ የሚጠላውን ደግሞ በካርዱም በንብፁ ባያችሁት መንገድ ያጠናቀቀ ጉባኤ ነው የነበረው። ና እንጃ ከዚህ በላይ እንዴት አይነት ድርጅት መፍጠር እንዳለብን አላውቅም። ለጊዜው አሁን ባለ ሁኔታ በእጅ ወሳኝ ነው። በሄደ ደግሞ በተግባር እየተለካ እናየዋለን። ያው ሲመችን እንቀጥልበታለን፣ ሳይመችን ደግሞ ያው ጉልበትና ቅም እየፈጠርነው በሌላ መንገድ ደግሞ እንሄዳለን። ፍትሐዊና ዲሞክራሲያዊ ነው በተባለው ምርጫ የተመረጡ አዲሶቹ አመራሮች ጥሩም መጥፎም አጋጣሚዎች ከፊታቸው እንዳለ ኮሎኔል ደመቀ ይናገራሉ። ይህን ህዝብ በትክክለኛ ከመሩት እጅግ ብዙ አጋዥ ያላቸው ነው። ከህፃን እስከ አዛውንት፣ ከሴት እስከ ወንድ ከጎናቸው ሊቆም ይችላል የአማራ ህዝብ እና ይህን ትልቅ አቅም ነው። ይህን ሊጠቀሙበት ከቻሉ ሊገጥማቸው የሚችለው ችግር አሁን ከወሰን ጋር ከማንነት ጥያቄ ጋር ይህንን ጉዳይ በአቋም ጠንክረው ካልያዙት አሁን ተቀብለውታል፣ እንደ ድርጅት ጥያቄው የማንነት ጥያቄውም የወሰን ጥያቄውም የመላ አማራ ጥያቄ ስለሆነ የመላ ድርጅቱ ጥያቄ እንደሆነ በአቋም በጉባኤ ተወስኗል። እሱን ለማስተግበር እነሱ አንድ አቋም ከያዙ ህዝቡ ከጎናቸው ይሆናል። የሚኖረው ችግር ካለ ደግሞ ከህዝብ ጋር ሆነው ሊፈቱት ይችላሉ ብዬ ነው የማስበው። አቶ ቹቹ ያለባቸው ሌላው አስተያየት ሰጭ ናቸው። በአዲሶቹ አመራሮች ላይ ተስፋና ስጋታቸውን እንዲህ ነበር ያስቀመጡት። ድርጅቱ ከተጠቀመበት ህዝቡ አይኑን ተክሎበታል። እንዲህ አይነት የሚጨነቅ ህዝብ ማግኘት ደግሞ በራሱ ፀጋ ነው። ይህ ትልቁ የባህዴን ተስፋ የሚል እምነት አለኝ። በአመራርም ቢሆን በጣም በብዙ መልኩ የተሻለ አመራር አሁን አብልቷል። ቢያንስ ሰው የሚሰማቸው የማይጠላቸው፣ ቢያንስ አይምቱብን የማይላቸው እነዚህ እነዚህን ስላደረገ አዲስ አመራር ዝ መምጣት ህዝቡም ለሱ ያለው አመለካከት እየጨመረ መምጣቱ በጣም ትልቅ ጸጋ ነው ለባህዴን። ይህ ጥሩ ነገር ነው። ነገ ህዝብን ለማንቀሳቀስ ወደ ተግባር ለመግባት ትልቅ ጉልበት የሆነዋለ ባዕዴን። ከዛ በላይ ግን ፈተና ይታየኛል ባዕዴን ውስጥ። አሁን በቀጣይ አንዱ የመጀመሪያው ፈተና የሚሆነው የባዕዴን ምክንያቱ ያልቅበታል። ከአሁን በኋላ እስካሁን የነስሚ ብዛም እንዲያደረገን ህወሓት ነው ለመረከት ብዙ ምክንያቶች ነበሩ። አሁን አለቀ። አሁን ምንም አመካኘት አይቻልም። እንግዲህ ይህን የአማራ ክልል አዳነው ገደለው ባዕዴን ነው። ከሌ እንዲያደረገኝ ህወሓት እንዲህ ብሎ የሌላ ሰው አመራር በቶ እየመራኝ የሚለው አጀንዳ አለቀ። ይሄ ድርጅቱን በከፍተኛ ደረጃ ያገልጠዋል። ለህዝቡ ማለት ነው። ሌላው ከባድ ፈተና የሚሆነው የህዝቡ ጥያቄዎች እስካሁን አልተነኩም። የአማራ ህዝብ ጥያቄዎች ደግሞ ቀላል አይደሉም፣ ደግሞ ቀላል አይደሉም። የማንነት ጥያቄ አለ፣ የኢትዮ ሱዳን ደንበር ጉዳይ አለ። በጣም ተወሳስቧል፣ አስቸጋሪ ነው። እንዲሁ የመልካም አስተዳደሩ የልማቱ የምኑ ተይውና፣ እነዚህ ወሳኝ ወሳኝ ጥያቄዎች እንደው በቀላል የሚፈቱ አይደለም። እዛ በላይ አሁን የመጣው አመራር አብዛኛው ሰው እነዚያን መላቀቅ እንጂ የጠላቸውን ሰዎች ወደዚህ የመጡት ሰዎች ሲሄል ለመሸከም ምን ያህል ብቁ ይሆናሉ በእርግጥ እርሾ አለ የተሻሉ ልጆችም ገብተዋል በዚህ በኩልም የሚመጣ ክፍተት ምኖ አዲስ አበባ ከፍተኛ ነዋሪ የአማራ ህዝብ ነው በዚህ በኩል ጥቅም አለኝ የሚል ጥያቄ አለው አማራ ይህን ጥቅሙን እንዲያስከብርለት የአማራ ህዝብ ይፈልጋል አዲስ አበባ ላይ አዲስ አበባ የማንም አይደለችም በእኛ እምነት የመላ ኢትዮጵያ ህዝብ ናት ግን የእኔ የሚል አካል ከመጣ አማራ ወደ ስራው መግባት አይቀርም፣ ጥያቄ ማንሳት አይቀርም። ይህንን አስተካክሎ የመሄድ ጉዳይ የባአዴን ፈተና ነው እና የባአዴን ፈተናው ብዙ ነው። በማዕከላዊ ኮሚቴ አባልነት ከተመረጡት ውስጥ ባለፉት ጊዜያት በድርጅት ውስጥ በሚያደርጉት የውስጥ ትግል የልማት አደናቃፊ ናቸው ተብለው ተባረውና ታስረው የነበሩት ብርጋዴር ጀኔራል አሳምነው ጽጌ፣ አቶ መላኩ ፈንታ፣ አቶ ሻምበል ከበደ፣ አቶ ግዛት አብዬ እና አቶ ዮሐንስ በያለው ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር h h v aa ha a v አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ሁለት መቶ የካንሰር ህመምተኛ ህጻናትን በማከም ላይ የሚሰራው አስላን የተሰኘ የግብረ ሰናይ ድርጅት የተመሰረተበትን አምስተኛ ዓመት በዋሽንግተን ዲሲ ቅዳሜ ምሽት አክብሯል። በምሽቱ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ትውልደ ኢትዮጵያውያን የህክምና ባለሙያዎችን ጨምሮ የህጻናት በዩናይትድ ስቴትስ የሚኖሩ የውጭ ሀገራት ህክምና ባለሙያዎችም ባለሀብቶችም ተገኝ አግኝተው ነበር። በኢትዮጵያ ለተጀመረው ህክምና ይውል ዘንድም ዓመታዊ የገቢ ማሰባሰቢያ ዝግጅትም አድርገው ነበር። መስታወት አራጋው በስፍራው ተገኝታ ተከታዩን ዘገባ አሰናድታለች። በምሽቱ ስለ አስላን ፕሮጀክት ጠቃሚነት ከተነገሩት ቀንጭበን ነበር ያሰማናችሁ። ሜሪ ሉዊስ ኮህንና ባለቤታቸው እንዲሁም ዶክተር አዚዛ ሻድ በተባሉ አሜሪካውያን ከስምንት ዓመታት በፊት የተጀመረ የበጎ ፈቃደኝነት እቅድ ነበር። አስላም ፕሮጀክት አሁን ስራውን ከጀመረ አምስት ዓመታት አስቆጥሯል። የአስላም ፕሮጀክት በየአመቱ ለሕክምና የሚውል የገንዘብ ማሰባሰቢያ መድረክ በማዘጋጀት የህጻናቱን ሕክምና ቀጣይነት እንዲኖረው ጥረት ያደርጋል። ዘንድሮ ለአምስተኛ ጊዜ የተዘጋጀው የገቢ ማሰባሰቢያ ምሽት በዋሽንግተን ዲሲ ቅዳሜ ምሽት ተካሂዶ ነበር። በዚህ ምሽት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሕክምና ባለሙያዎችን ጨምሮ የውጭ ሀገር የሕክምና ባለሙያ ሙያዎች ተገኝተው ነበር። ዶክተር መስከረም አስረሳኝ በአስላም ፕሮጀክት የህክምና ክፍል አባል ናቸው። የገቢ ማሰባሰቢያ ምሽቱን በተመለከተ እና በአጠቃላይ ፕሮጀክቱ በኢትዮጵያ የሚሰራቸውን ስራዎች አብራርተውልናል። ትልቁ ነገር ምንድን ነው? ቻይልድሁድ ካንሰር በጊዜ ከተገኘ ህክምና ከተደረገ በጣም ይድናሉ። እንደ አዋቂ ካንሰር አይደለም። ሶ ያ ነው በጣም የሚያጓጓው ኦፖርቹኒቲውን ለመጠቀምና ትሪትመንቱን አክሰስ አድርጎ ህጻናቶቹን ለማዳ እስካሁን ድረስ አራት ሐኪሞችን በፒዲያትሪክ ሶንኮሎጂ ትሬን አድርገናል። የሚቀጥል ነው። ሁለቱ ጥቁር አንበሳ ናቸው፣ ሁለቱ ጅማ ናቸው። አንዷ አንዷም ኬንያ ጨርሳ ሄዳለች። ጥሩ እየሄደልን ነው። ትልቁ ችግር ኪሞ ነው። ኪሞ በመንግስት ብቻ ነው መግባት የሚችለው። ስለዚህ በዚህ ምሽት አሁን ገንዘብ ለማሰባሰብ ነው የተሰባሰባቸው። ታዳሚዎቹ እነማን ናቸው? የተለያየ ግሩፕ ነው፣ በአብዛኛዎቹ ሀኪሞች ናቸው። ከዛ ደግሞ በጎ ነገር ለማድረግ የሚፈልጉ አሁን የሀገራችን ሰዎችም ሞር ፓርትስ ቤት እያደረጉ ነው። ከዛ በፊት በአብዛኛው አሜሪካኖቹ ናቸው፣ ይህን ፕሮግራም የጀመሩትም ጓደኛ ማቾች ሲሰሩም የነበረው። ስለዚህ የኛ ሀገር ሰዎች የእኛን ህዝብ የራሳችንን ወገን ለመርዳት ነው ትልቁ ጎል። የኛ ሀገር ሪፈራል ሆስፒታል ጥቁር አንበሳ ነው። ስለዚህ ይሄ ፒዲያትሪክስ ኦንኮሎጂ ዩኒቱም የተደረገው ጥቁር አንበሳ ውስጥ ነው፣ እዛ ነው የተጀመረው። ከዛ ሁለተኛው ሴንተራችን ጅማ ዩኒቨርሲቲ ሆስፒታል ነው። አሁን ደግሞ ሴንት ፖል፣ ከዛ ፌሎውሺፕ መግባት ሬዲ የሆኑ ነው ጆይን ሊያደርጉ። ስለዚህ በአብዛኛው በሽተኛው ያለው ጥቁር አንበሳ ነው። ነገር ዛሬ ይሞታል እንጂ ድና ሊገፍጹም እምነት አልነበረኝም። ልጄ በዛ መኮራለሁ እንጂ ተመልሼ ዚ ውሽ መጥች አላሳክመም ብዬ ልሄድ ስል ሲስተር አስቴር ልጅም እንደዚህ የእሷን አሳክማ ያዳነችና በአንቺ መንገድ ነው ያለሁት በዚህ ቦታ ነው ያለፍኩት ብላ ፍቅርት እኔ ቁጭ አርጋ ስትነግረኝ የእሷን አዳምጡት እውነት ይድናል እንዴ ብዬ እንደ እሷን ማሳከም ጀመሩ። አሁን በዚህ ሰዓት ልጄ መድኃኒት ከጨረሰ አንዱ ወር ከስምንት የሁለት አመት ከአስሮ ነበረ የጀመረው ሕክምናው ሲጀምረው አሁን የሰባት አመት ልጅ ሆኗል። ለዛሬ እዚህ ያበቃሁት ከእግዚአብሔር ጋር እንደሆነ እኔም እንደ እሷ ለሌሎቹ ተስፋ እየሰጠውኝ እየመካኩኝ እየነገርኩኝ እና ለአሁን ላሉ ታካሚዎች ተስፋ አዲስ የሚያደርግላቸው ያለው ወይ ደግሞ አዝላን የሚያደርግ ያለው ስራ ማንም አያደርገውም። ካንሰር ያለብ ልጆች እድሜያቸው እንደው በአጠቃላይ በጣም ከትንሽ እድሜ ጀምሮ ብሬን ካንሰር ከህፃንነት ጀምሮ እስከ ኦል ኤጅስ ነው። ግን የሚገርመው ነገር እንደ አዳልት ሳይሆን የህፃናቶቹ ካንሰር ለምሳሌ የአይን ካንሰር አዋቂ ላይ ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ኪድኒ ካንሰር አዋቂ ላይ በጣም ኮመን አይደለም፣ ህፃን ላይ በጣም ኮመን ነው። ያው ሉኪሚያ የደም ካንሰር እና የአጥንት ካንሰር ህፃናቶች ላይ የበለጠ ኮመን ነው፣ ግን ለትሪትመንት በጣም ሪስፖንድ ያደርጋል። እሱ ነው የሚያጓጓው ነገር እና ይተረፋል፣ ከታከሙ ይድናሉ። ይድናሉ በጣም ትሪትመንት ጨርሰው ወደ ቤት የሄዱ ልጆች አሉ። ብዙ ሰው ከገጠር ነው የሚመጣው፣ ከየክፍለ ሀገሩ ነው። በጣም ይጨነቃሉ። የልጆች መታመም ብቻ ሳይሆን የሚበሉት የለም፣ ወላጆቹ የሚለብሱት የለም፣ የሚተኙበት የለም። ስለዚህ አንዳንዴ ፍረስትሬት አድርገው ልጆቹን ሆስፒታል ውስጥ ጥለው ይጠፋሉ። ስለዚህ ሕፃኑ ካንሰር ብቻ ሳይሆን የእናት አባት ፍቅሩም ከቤተሰብ መለዩቱ ራሱ ጭንቀት ነው። አሁን እሱን ለማስቀረት ነው ሳይኮሶሻል ሰፖርት የምንለው። ኢትዮጵያ ውስጥ ያለ ኤንጂኦ ታኮ ይባላል ሲስተር ኤንጂኦ መሆኑ ነው። እሱም ነው በጣም ሰው እንዲረዳ ምፈልገው እዛ አገር ምክንያቱም ያስፈልጋቸዋል። ልጆቹን ጥለውብን እንዳይሄዱ ነው። ያንዳንዴ ደግሞ ልጆቹን ሰርቀው ይሄዳሉ ከሆስፒታል ውስጥ ለምን ስድስት ወር ሆናል። እርሻ ትቶ ነው የመጣው ቤተሰብ ጥሎ ነው የመጣው። ስለዚህ ህፃኑን ይዞ ይሄዳል። ግን እዚህ በደንብ ቤት ካለ በተራ ሄዶ ምስትዮዋ ከመጣች ሌላ ቤተሰብ መጥተው የሚቆይ ከሆነ አባንደና አረጓቸው። All nice. right, wow. 850. Anywhere else? 850. All right. በምሽቱ በፈቃደኝነት የተበረከቱ የስዕል ስራዎችና ሌሎችም ስጦታዎች ለሽያጭ ቀርበው ነበር። አስላም ፕሮጀክት ለሕሙማኑ ሕክምና ከመስጠት በተጨማሪ ከዩናይትድ ስቴትስ የበጎ ፈቃድ የሕክምና ባለሙያዎች ጋር የሙያ እውቀት ልውውጥም በየጊዜው እንዲደረግ መንገዶችን እንደሚያመቻች ዶክተር መስከረም ገልጸውልናል። ትልቁ አደራ የምለው ነገር ምንድን ነው? በጣም ብዙ እርዳታ ይፈለጋል። መታከም የሚገባቸው ልጆች በጣም ብዙ ናቸው። ችግሩ በጣም ትልቅ ነው፣ ግን ኤፌክቲቭሊ መታከም ይችላል፣ መዳን ይችላል። ኮስቱ በጣም ትንሽ ነው ከአዳልት ካንሰር ጋር ሲወዳደር። ሰው ያጓጓል እድሉን ለመጠቀም እና ብዙ ህጻናትን ለማትረፍ ስለዚህ እጅግ በጣም እርዳታ ያስፈልጋል። የእያንዳንዱ ሰው አዌርነስ ገንዘብ ብቻ መሆን የለበትም ኢትዮጵያ ውስጥ ምሳ ሰርቶ ለማህበር ለእድር ለማህበር የሚደረገውን አይነት ምግብ እዛ አምጥቶ ሲያበሉ አይቻሉ። ሰዎች ዛሬ ገብርኤል ነው ግን ሰፈር ውስጥ ከምናበላ ህጻናቶቹንና ቤተሰቦቻቸውን እናብላ ብለው ምሳ መጥተው ያበላሉ። ልብስ ይሰጣሉ። በቃ ብዙ ነው እርዳታው የሚያስፈልገውና በተገኘው አጋጣሚ ሁሉ ሰው ሁሉ ቢረዳ እጅግ በጣም መመኘው ነገር መፈልገውም ነገር ያኑ ለእኔ በሁለት የሕክምና ማዕከሎች ከሁለት መቶ በላይ የካንሰር ህመምተኛ ህጻናትን በመርዳት ላይ የሚገኘው አስላን ፕሮጀክት በቀጣይ ዓመታት በተለያዩ የኢትዮጵያ ክልሎች የሕክምና ማዕከሎችን ለማስፋፋትና ኢትዮጵያውያን የሕክምና ባለሙያዎችን በህጻናት ካንሰር ሕክምና ላይ የበለጠ ለማሰልጠን እቅድ እንዳላቸው በገቢ ማሰባሰቢያው ምሽት ተገልጿል። የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አሊያንስ ከቡራዩ ለተፈናቀሉ ዜጎች ያሰባሰበውን ከ13 ሚሊዮን ብር ለተፈናቃዮቹ ለገሰ። የድርጅቱ መሪ አርቲስት አማኝ በየነ ኢትዮጵያውያን ለኢትዮጵያውያን መቆማቸው የታየበት ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የተሰኘ የግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች ዕውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረም። ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልህ ተነሳስቶ አይቸዋል። አቅም በጣም በአፋጣኝ በሆነ ሁኔታ ምላሽን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የጉራኝና አካባቢ ችግር ይፈታል አይደለም። ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው። ያም ሆኖ አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል። አንድ ዘጋው የእርዳታውን እንትን አሁን ግን የሚያሳየኝ 486783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምንኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶችን ሚዲያዎች ለማቋቋም እና ተቋቁሞን ስምንት ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቼዋለሁ። ሰርተን ካሳየ መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያ ነው በውጭ ያለው እና ከዚህ የተሻለ እናደርጋለን። ይህ አሁን የተገኘው ገንዘብም ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ ይሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጿል። ገንዘቡን በመንግሥት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል። ኮሜርሻል ባንክ ኦፍ ኢትዮጵያ ሼር ዴፖ ታውቁት አላችሁ? እዛ ነው ብራንቹ። አካውንት ነንበሩ አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሶስት ስድስት አንዴ ልድገመው፣ አንድ ዜሮ ዜሮ ዜሮ ሁለት አምስት ስምንት ስድስት ዘጠኝ አራት ሰባት ሶስት ስድስት ይሄ ኮሜርሻል ባንክ ሼር ዴፖ ያለው ነው። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ አምስት ዓመት እንዳለፈውና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ ለቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። Let me እንግዲህ አድማጮች የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻቸውን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና፣ እኔ መስታወት አረጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞቅ ብል ያበረው ነበር። ከጀመርነው ሙዚቃ ጋር እንተዋችሁ። ሰላም ደህና ደሩ ንዳንቺ radio Sagalea.